የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ዋና ጸሐፊ ድርጅቱ በመጪው ታሳስ ወር ጉባኤው አዲስ መሪ እንደሚመርጥ ገለጡ። ይህ እርምጃ ተቀባይነታቸው እያሽቆለቆለ የሄደውን የአገሪቱን ፕሬዚዳንት ጄኮብ ዙማን ከስልጣን ሊያስወግድ ይችላል። የዙማ ፕሬዚዳንታዊ ስልጣን ሊያበቃ ሁለት ዓመታት ናቸው የቀሩት የድርጅቱ ዋና ጸሐፊ ማንታሼ እና ሌሎች የድርጅቱ ታማኝ አባላት የኔልሰን ማንዴላው ፓርቲ በዙማ ላይ በሚቀርቡ በርካታ የሙስና ክሶች ምክንያት ስሙ ጠፍቷል እንደሚሉ ዘጋቢያችን አኒታ ፖል ከጆሀንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርበዋለች። የደቡብ አፍሪቃው ገዢ ፓርቲ የአፍሪቃ ብሔራዊ ኮንግረስ በፕሬዚደንት ጃኮብ ዙማ ላይ በቀረቡ የሙስና ክሶች ምክንያት ስሙ ጠፍቷል። የድርጅቱ ዋና ጸሐፊ ተቀባይነታቸው እያሽቆለቀለ የሄደው ፕሬዚደንት ስልጣን የሚያበቃበት ጊዜ የተቃረበ እንደሚመስል ጠቁመዋል። ከቅርብ ጊዜያት ወዲህ ሾልኮው የወጡ በብዙ ሺ የሚቆጠሩ የኢሜይል መልእክቶች ደቡብ አፍሪካ ውስጥ በሀብቱ የታወቀው የጉብታ ቤተሰብ በፕሬዚዳንቱና በመንግስታቸው ላይ አግባብ የጎደለው ተጽዕኖ ያሳድራል በማለት ሲከሱ ቆይተዋል። የአፍሪቃ ብሔራዊ ኮንግረስ ቃል አቀባይ ዚ ኮዷ ታዲያ ጠንካራ ቃላት ሰንዝረዋል። የወቅቱ አመራር እንደ መሆናችን መጠን ማንነታችንን መጠበቅ ይኖርብናል። ቀጣዩ አመራርም ተመሳሳይ ኃላፊነት ይኖረዋል። በማንኛውም የአፍሪካ ብሔራዊ ኮንግረስ አባል ላይ የሙስና ክስ ሲቀርብ የድርጅቱ ስም ነው የሚጠፋው። በእርግጥ አባላቱ በሙስና እንዲዘፈቁ ድርጅቱ ውክልና ሰጥቷል ማለት አይደለም። ድርጅቱ እንደዚህ አይነት ፖሊሲ የለውምና። ነገር ግን አባላቱ በግላቸው የሚፈጽሙት አሉታዊ ተግባር መልሶ ድርጅቱን ነው የሚጎዳው። የዙማ የአፍሪቃ ብሔራዊ ኮንግረስ መሪነት ጊዜ በመጪው ታኅሳስ ወር ያበቃል። ከቅርብ ጊዜያት ወዲህ የተሰሙት በርካታ ክሶችም በሳቸው ላይ ያነጣጠሩ ናቸው። ዋናው ጸሐፊ ጎደ ማንታሽ ፕሬዚደንት ዙማ የሥልጣን ጊዜያቸው ከማብቃቱ በፊት ሊገለሉ ስለሚችሉበት ጉዳይ የድርጅቱ አመራር እንደሚወስን አመላክተዋል። ክሶች የተደራረቡባቸው ዙማ መጻይ ዕድል ምን ሊሆን እንደሚችል ግን ማንታሽ ከመናገር ተቆጥበዋል። አዲሱ የአፍሪቃ ብሔራዊ ኮንግረስ መሪ ማን እንደሚሆንና ለቀጣዩ ፕሬዝደንትነትም ማን እንደሚወዳደርም ከመናገር ተቆጥበዋል። ለፕሬዝዳንትነት ሊወዳደሩ ከሚችሉ ሰዎች መካከል የወቅቱ ምክትል ፕሬዝደንት ሲሪል ራማፎሳ እና የቀድሞ የአፍሪቃ ሕብረት መሪ ላሚኒ ዙማ ይጠቀሳሉ። የድርጅቱ ዋና ጸሐፊ ማንታሽ በመጪው ታህሳስ ወር በሚደረገው የድርጅቱ ጉባኤ አዲስ የአፍሪካ ብሔራዊ ኮንግረስ አመራርን እንመርጣለን። ፕሬዚዳንቱ ማን ይሆናል የሚል ጥያቄ አታቅርቡልን፣ ምክንያቱም አናውቅም። ማንታሽና ሌሎች የፓርቲው አባላት ዛሬ ለጋዜጠኞች በሰጡት መግለጫ ኮሚሽኑ በክሱ ላይ የሚያደርገው ምርመራ ምን ያህል ጊዜ ሊወስድ እንደሚችልም ከመናገር ተቆጥበዋል።